በጸረ ሽብር አዋጅ ለአንድ ዓመት ከአምስት ወር እስር ላይ የሚገኘው ጋዜጠኛ ጌታቸው ሽፈራው ዛሬ የአንድ ዓመት ተኩል እስር ተፈረደበት። አዲስ አበባ ፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዛሬ የዋለውን ብይን የነገሩን ጠበቃ አማሀ መኮንን፣ ጋዜጠኛ ጌታቸው ሽፈራው በእስር ላይ አንድ ዓመት ከአምስት ወር በመቆየቱ በእስር ቤቱ ደንብ መሰረት አመክሮ ይታሰብለታል ብለን እንገምታለን። ጌታቸው ሽፈራው ጋዜጠኛ ነው። የሰማዊ ፓርቲ ልሳን ነገር የኢትዮጵያ የሚባል መጀመሪያ ጋዜጣ ነበር። በኋላ ኤሌክትሮኒክስ ሚዲያ የዛ ላይ ጋዜጠኛ ሆኖ ሲሰራ ነበር። ስለዚህ በዚህ ስራው ጋር በተያያዘ በኦሮሚያ እና በአማራ ክልል ከነበሩት የሕዝባዊ መነሳሳቶች ጋር በተያያዘ የሚፈጠሩ ሁኔታዎችን እንደ ጋዜጠኝነቱ መረጃ ያሰባስብ ነበር፣ ለሚዲያ ተቋማትም ያሰራጭ ነበር። በዚህ ከዚህ ጋር በተያያዘ በሽብር ተከሶ በሽብር ወንጀል ተከሶ ነበረ ረ ሽብር አዋጁ አንቀጽ ሰባት አንድ ስር ተከሶ ነበረ። ፍርድ ቤቱ በጉዳዩ የቀረበውን የአቃቤ ሕግ የሰነድ ማስረጃዎች ብቻ የሰው ማስረጃ አልቀረበበትም ከመረመረ በኋላ መከላከል ያለበት ወይም ጉዳዩ መተባየት አለበት አዋጁ ሳይሆን በወንጀለኛ መቅጫ በመደበኛ ወንጀል ህግ አንቀጽ ሁለት ሀምሳ ሰባት ስር ነው በማለት ብይን ሰጠ። ብይን ሲሰጥ በተለይ ወንጀልን ያቋቁማል ያለው ድርጊት በፌስቡክ ወይም የሱ ነው በተባለ ፌስቡክ አድራሻ የኢሳት ጋዜጠኛ ከሆነው ከአበበ ገላው ጋር አደረገ በተባለው መልእክት ልውውጥ ነው። በዛ መልእክቱ ልውውጥ ጋዜጠኛ ጌታቸው ሽፈራ ተናገረ የተባለው አበበ ገላው የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን በአደባባይ በማወገዝ ያደረገው ድርጊት በአደባባይ ከሚደረጉ በሚሊዮኖች ከሚደረጉ ድምጾች የበለጠ ኃይል ያለው ውጤታማ የሆነ ተመራጭ የትግል ስልት ነው ብለዋል። ይሄ ማለቱ ደግሞ አበበ ገላው በዚሁ አስር በፍርድ ቤት የግንቦት ሰባት አመራር ተብሎ ጥፋተኛ የተባለ በመሆኑ አበበገና ያደረገውም ድርጊት የግንቦት ሰባት የትግል ስልት ነው ተብሎ ስለሚወሰድ፣ ጋዜጠኛ ጌታቸው ግንቦት ሰባት የትግል ስልት መስማማቱን የሚያሳይ ነው በሚል ነው እንግዲህ ተከላከለ የተባለው። በኋላም ያው በመከላከያነት የራሱን ቃል እና ለፖሊስ የሰጠውን ቃል በመከላከያነት አቅርቦ ነበር ፍርድ ቤቱ ያንን ሳይቀበል ቀርቶ ያው በወንጀል ሕጉ አንቀጽ ሁለት ሀምሳ ሰባት አንድ ሀ መስር ጥፋተኛ ብሎታል። ዛሬ ደግሞ እንግዲህ ቅጣት ውሳኔ ሰጥቷል። ያው የቅጣት ውሳኔው አንድ አመት ከስድስት ወር በእስር እንዲቀጣ ነው የተወሰነበት። እንግዲህ እንደ አጋጣሚ በምርመራና እስካሁንም በክርክር ሂደት ኦልሬዲ አንድ አመት ከአምስት ወር ታስሯል። በማረሚያ ቤቱ ደንብ ደምብ መሰረት አመክሮ ይታሰብለታል ብለን እንገምታለን። ስለዚህ ኢንፌክት የእስር ጊዜውን ጨርሷል ብለን ነው የምንገምተው። ስለዚህ ምናልባት በሚቀጥለው ሳምንት ውስጥ ከእስር ይፈታል ብለን እንጠብቃለን። ዛሬ አዲስ አበባ ላይ በዋለው ሌላ ችሎት አቶ ቱፋ መልካና አቶ ከድር ዳሶ በእሬቻ በዓል ላይ ለተፈጠረው ትርምስ ምክንያት ናቸው ተብለው በአሸባሪነት ክስ እንደተመሰረተባቸው ታውቋል። ይህን ክስ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ክሱ ለእኛ አዲስ ነው ሲሉ ነው የተናገሩት። ልደታ ፍርድ ቤት ነው ይሄ እነዚህ ሁለቱ ሰዎች በኢሬቻ ሀምሳ አምስት ሰዎች የሞቱበትን ጉዳይ በዛ ላይ አውጥተዋል እነዚህ ሰዎች በእለቱ ማይክን በመቀማት ሽብርን አነሳስተዋል በሚሉ ናቴ ነው ክስ የተመሰረተባቸው የዚህ የኢሬቻ ጉዳይን በሚመለከት ቀደም ብለን በእኛ በኩል በኦፌኮ አጠቃላይ ይሄ ሬቻ ከመካሄዱ በፊት በጠቅላላው አንድም ፖለቲካ ድርጅት እዛ ውስጥ ተሳትፎ እንዳያደርግ ተሳትፎ ሲደረግ ይሄ የህዝብ በዓላት ነው፣ እና የእምነት ቦታም ነው። ስለዚህ ችግር ሊነሳ ይችላል እና ይህን እንዳይደረግ ብለን ኦልሬዲ ለመንግስትም በዚህም መግለጫ ሰጥተን ነበር። እና በዕለቱ እንዳሰም ነው አደጋ ይደርሳል ብለን እንደሰጋ ነው ደረሰ። ለዚህ አደጋ መድረስ ሆን ተብሎ የታቀዱና በእነዚህ ሰዎች መሆናቸውን አናውቅም። እኛ አሁን መንግስት ደርሸበታለሁ የሚላቸው ነገሮች ሁሉ እኛ እንግዲህ ይሄ ነገር እንዴት እንደሆነ ግራ የሚያጋባ ጉዳይ ነው። በወቅት እሱም በሚመለከት እንግዲህ በሚቀጥለው በሂደት ጉዳዩን የምናጠናና ሰዎቹ በትክክል የት እንደሆኑ በሂደት የምናጠናው ይሆናል። ለጊዜው የምናውቀው የእነዚህን ሁለት ሰዎች ክስ ለእኛ እንግዳ ነው፣ አላወቅ ነው።